በደቡብ ክልል ኮንታ ልዩ ወረዳ በደረሰ የመሬት መንሸራተት አደጋ ሀያ ሦስት ሰው መሞቱን የልዩ ወረዳው አስተዳደር አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል። የልዩ ወረዳው አስተዳደር ባህል ቱሪዝምና መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታከለ የተስፉ አደጋው የደረሰው ጥቅምት 22 2012 ዓ ም ከሌሊቱ አስር ሰዓት አካባቢ መሆኑን ተናግረዋል። በዚህ አደጋም ወደ አምስት የአባወራ ቤቶች ሙሉ በሙሉ በናዳው ተውጧል። ከአንድ ቤተሰብ ውስጥ እንግዲህ አባወራው የለም እንጂ አንድ እናት ከሁለት ልጆቿ ጋር አብራ በተኛችበት ነው አደጋው የደረሰባት። እነዚህ ህጻናትም የአንዱ የሁለት አመት ህጻን ነበረ አንደኛው ደግሞ የአምስት አመት ህጻን ነው። ከሁለት ልጆቹ ጋር አንድ እናት ናት መውጣት ትችላለች። የፖሊስ አባልም አስክሬኑ ተገኝቶ ወጥቷል። በልዩ ወረዳው አማያ በተባለ ቀበሌ በሚገኙ መኖሪያ ቤቶች ላይ በደረሰው በዚህ አደጋ ህይወታቸው ያለፉባቸው ሰዎች ተኝተው ሳለ ከሌሊቱ አስር ሰዓት በኋላ በጣለ ከፍተኛ ዝናብ እንደሆነም ተናግረዋል። እስካሁን ባለው ሂደትም የአስራ ሶስት ሰዎች አስክሬን በሰው ጉልበት ተቆፍሮ መውጣቱንና የቀሪዎችንም አስክሬን ለማውጣት ህብረተሰቡ ርብርብ እያደረገ መሆኑን ነው የአይን እማኝ የሆኑት አቶ በላይ በቀለ የገለጹት። ቀን ትናንት ሰባት ሰዓት ተኩል እስከ ዘጠኝ ሰዓት ድረስ ከፍተኛ ዝናብ ነበር ማታ ደግሞ መጠነኛ ዝናብ ነበረ። ለሁለት ሰዓት የዘነበ መጠነኛ ዝናብ ነበር እና በዚህ መሀል ነው አስር ሰዓት ከአስር እስከ አስራ አንድ ሰዓት ባለው ጊዜ ሌሊት ላይ ነው ይሄ ነገር ተፈጽሞ፣ ያው እኛም ደርሰን ጨለማም ነበረ፣ ምንም ቦታውንም ማወቅ ስላልቻልን ከነጋ በኋላ ነው እንግዲህ እርዳታ ለማድረግ ሙከራ አረግ ነው። መንደሩ ሜዳ ላይ ነው። አሁን ተራራው ከላይ ከመቶ ሀምሳ ሜትር ርቀት በላይ ያለው ተራራ ነው። ቢያንስ እንደ አምስት መቶ ሜትር ያክል አንሸንዶ መጥቶ ነው ቦታው አንስቶ ወደታች ወስደው እንደገና ከላይ የመጣውም ድንጋዩም አፈሩም ተንሸ ተሰራቶ ሙሉ አሁን እየተቆፈረ ያለ ቢያንስ ወደ ታች ሰውን ለማግኘት እየቆፈሩ ና ያነሱ ያሉት ቢያንስ ከሶስት ሜትር በላይ እየቆፈሩ ነው አሁን እነዚህ አስክሬኖቹን ያወጡት። ቀጥሎም ያው እንግዲህ ከዛ በላይም የተቀበረ ያለ የቀሪዎችን አስክሬን የመፈለግ ስራ የቀጠለ ሲሆን፣ ቁጥራቸው በውል ያልታወቁ እንስሳትም የአደጋው ሰለባ ሆነዋል ነው ተባለው። ለአሜሪካን ድምጽ ራዲዮ ዮናታን ዘብዴዎስ ሀዋሳም